በጌታ የተወደዳችሁ እግዚአብሔር ሕዝቦች እንዴት ሰነበታችሁ? ሁላችሁንም በጌታ ስም ሰላም እላለሁ። በያላችሁበት ሰላም፣ ጸጋ ይብዛላችሁ። በዚህም አዳራሽ እንዲሁም በተለያየ አማራጭ በድምፅ፣ በምስል ለምትከታተሉት ሁሉ የጌታችን ኢየሱስ ክርስቶስ ጸጋ፣ ፍቅር ይብዛላችሁ እያልኩ እንኳን ደህና መጣችሁ እንኳን እግዚአብሔር ለዚህ ያደረሰን ማለት እፈልጋለሁ። ወደ ትምህርታችን ስንገባ ሳለ የዛሬው ክፍል አንድ ይሆናል። ጸሎት በማድረግ እንጀምራለን፣ ጸሎት በማድረግም እንጨርሳለን። እና ሁላችንም በያለንበት ለእግዚአብሔር ክብር ራሶቻችን ዝቅ እና አርገን ዓይኖቻችንን እንጨፍን። የዘላለም አባት፣ አምልኮ፣ ስግደት፣ ክብር፣ ምስጋና የሚገባ አንተ እንድታስተምረን እንጸለያለን። እኔን በተለየ ሁኔታ ተቆጣጠረኝ። ስለ ክብር ስትል ቃልህን በአንደበቴ ውስጥ አስቀምጥ፣ ህዝብህንም እንዲሁ ጌታ ሆይ ቅዱስ ቃልህን መረዳት ይቻል ዘንድ አእምሮን ሁሉ እንድትከፍት ጸልያለሁ። ይህ ሁሉ እንደ በጎ ፍቃድ ይሁን። ምራን፣ አትለየን። በጌታ በኢየሱስ ክርስቶስ አሜን። ኦኬ፣ እሱን እንዴት እንቀበለው? መንፈስ ቅዱስን። ዮሐንስ 14 15 እንዲህ ይላል። ዮሐንስ 14 15 ብትወዱኝ ትእዛዜን ጠብቁ። እኔም ከዚህ የተነሳ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል የእሱ የመንፈስ ቅዱስ መሰጠት ለእኔ እኔም ደግሞ ያንን መቀበል ያስፈልገኛል ከዛ በኋላ እሱ ወደ እውነት ሁሉ ምን ይላል ይመራል ኦኬ መታዘዝ አጽናኙን ወይም መንፈስ ቅዱስን ለመቀበል መሰረታዊ ነው በደንብ አስምሩበት ሐዋርያ ሥራ 5 32 ጴጥሮስ ምን ይለናል? ሐዋርያ ሥራ 5 32 እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምንድን ነው? ምስክር ነው። እኛ ምስክር ነን። ክርስቶስ ሞቷል፣ ተነስቷል፣ አሁን በአብ ቀኝ አለ። እኛ ብቻ ሳንሆን ምን ለሚሉት የሚሰጠው ለሚታዘዙት። በዚህ ዙሪያ ተናግሮ ተናግሮ ተናግሮ የማይጠግበው በጣም ደስ የሚለኝ ዳዊት ነው ስለመታዘዝ በተለይ መዝሙር 119 እንዴት እንደምወደው ልነግራቸው አልችልም። ገብቶታል፣ በደንብ ተረርቷል። እስቲ እንመልከት የተወሰኑ ቁጥሮች መዝሙር 119 ላይ ያለውን ሀሳብ የተወሰነ ቁጥር 97። አቤቱ ሕግህን እንደምን እጅግ ወደድኩ። አሁን ዛሬ በዓለም ላይ ከሚንጸባረቀው ይልቅ የዳዊት አመለካከት የተለየ ነው። የእግዚአብሔር ቃል የእግዚአብሔር ሕግ ምን የሚለው የሚወደድ ነው። እጅግ ወደድኩ ይወላችሁ ተመልከቱ። እንዳስተውል አድርገኝ ይላል። ቁጥር 34 ላይ ተመልሰን ስናይ ህግንም እፈልጋለሁ፣ እንዳስተውል አድርገኝ ህግን እፈልጋለሁ። ማስተዋል ከእግዚአብሔር ህግ ጋር እንደሚሄድ እየጠቆመን ነው። ከዛ በኋላ በፍጹም ልቤም እጠብቀዋለሁ። ቀጥሎ ያለውን ይሁ ቁጥር 73 እንዳስተውል አድርገኝ ትእዛዝንም እማራለሁ። ማስተዋል የእግዚአብሔርን ትእዛዝ ከመማር ጋር እንደሚሄድ በደንብ ፍንጭ ሰጠናል። ቀጥሎ ያለውን ተመልከቱ። መቶ አራት ትእዛዛትህ ሁሉ እውነት ናቸው። በኋላ እንደምንመለከተው በእውነት ቀድሳቸው፣ ቃል እውነት ነው ይላል ጌታችን ኢየሱስ ክርስቶስ። ስለዚህ የእግዚአብሔር ትእዛዝ እውነት ነው ማለት ነው። ትእዛዛትህ ሁሉ እውነት ናቸው። ከትእዛዛ የተነሳ አስተዋልኩ። ከትእዛዝ የተነሳ አስተዋልኩ፣ ስለምወድ ስለምጠብቅ፣ ስለምማር ከትእዛዝ ከትእዛዝ የተነሳ አስተዋልኩ ስለዚህ ይላል ስለምታዘዝ በእግዚአብሔር ጸጋ ስለማስተዋል እንዲህ ይላል ስለዚህ የስህተትን መንገድ ጠላው ህግ ለእግሬ መብራት ለመንገዴ ምንድን ነው ብርሃን ነው የሚታዘዙ ሰዎች እውነትን ከስህተት ምን ይላሉ ይለያሉ መለየት ብቻ አይደለም የስህተትን መንገድ ጠልተው የትክክለኛውን እውነተኛውን መንገድ መርጠው ይራመዳሉ። በጣም ሁሌ የምናውቀው ህግ ለእግሬ መብራት ለመንገዴ ብርሃን። ብርሃን ከመንገድ ጋር ተያይዞ ለምንቀረበ በዚህ ስፍራ የእግዚአብሔር ቃል ብርሃን እንዳንወድቅ፣ እንዳንደናቀፍ በእርምጃችን ላይ ጨለማ እንዳይሆን ያበራል። ያ ማለት መታዘዝ ማለት ነው። ስለዚህ ዛሬ የተደፈነ ነገር ካለ ከእግዚአብሔር ቃል የማናውቀው ነገር ካለ ያልታዘዝነው ነገር ይኖራል ማለት ነው። እንመልከት። ይሄ በጣም ወሳኝ መርህ ነው። አሁን ዘለን ወደ አስተምሮ ከመግባትና ከማየት በፊት ይህንን መሰረታዊ ነገር ብንጠል እግዚአብሔር ለሙሴ ራሱ እንደገለጠ በፈለገው መንገድ ሊገልጽ ይችላል። ዮሐንስ 6 63 እንዲ እንዲላል እኔ የነገርኳችሁ ቃል መንፈስ ነው፣ ህይወትም ነው። አሁን የመንፈስ ቅዱስ ምሪት እንደሚያስፈልገን ሁለተኛው መርህ እያየን ነው። የእግዚአብሔር ቃል ደግሞ ምንድነው? ራሱ መንፈስ ነው። መንፈስ ብቻ አይደለም፣ ህይወትም ነው። እግዚአብሔር የተመሰገነ ይሁን። አሃ ይሄ እኮ አስተምሮን ማወቅ ብቻ ሳይሆን ህይወትንም ምን ማለት ነው ማግኘት ነው። አንደኛ ቆሮንቶስ 2 13 ሐዋርያ ጳውሎስ ይህንን ተንተርሶ የሚናገረውን እንመልከት። አንደኛ ቆሮንቶስ 2 13 መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን። አንዱን ጥቅስ፣ አንዱን ትእዛዝ፣ አንዱን አውድ፣ አንዱን ሀሳብ ከመጽሐፍ ቅዱስ ይዛችሁ ከሌላው ጋር ስታስተያዩ መንፈሳዊ ነገርን ከምን ጋር? ከመንፈሳዊ ነገር ጋር እያስተያያችሁ እንጂ ይልና ምን ይላል ሐዋርያው? የሰው ጥበብ በሚያስተምረን ቃል አይደለም። በኋላ እንደምናየው አብዛኛው ሰው የተቀበለው ትምህርት ሊሆን ይችላል። አንድ ትምህርት ስህተት ከሆነ ግን ምንድን ነው? ስህተት አላስፈላጊ ነው። ለፍጥረታዊ ሰው፣ በእግዚአብሔር መንፈስ ላልሆነ ሰው፣ የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። ግልጽ ነው። በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። ስለዚህ እዩ፣ እንዴት እንደመጣ እዚህ ጋር የአምላክ መንፈስ ያስፈልጋል። ይህን ለመቀበል መታዘዝ ያስፈልጋል። ቀድሞ የገለጠውን ስንታዘዝ እግዚአብሔር ሌላውን ፍቃዱን ሌላውን ሐሳቡን ሌላውን ማንነቱን ይገልጣል። ያንን መንፈስ ስንቀበል በመንፈስ የሚመረመረውን መንፈስ የሆነውን ቃል እያወቀ እንሄዳለን። ይሄ በስተመጨረሻ ደግሞ ህይወት ነው፣ ህይወት ይሰጠናል። የእግዚአብሔር ቃል እንዲሁ በከንቱ በጭንቅላት ብቻ የሚቀመጥ እውቀት ሳይሆን ልብን የሚቀይር መለኮታዊ ኃይል አለው። ሶስተኛው መርህ እንመልከት መጽሐፍ ቅዱስ ራሱን በራሱ እንዲተረጉም መፍቀድ መጽሐፍ ቅዱስ ይናገር የሚል መጽሐፍ አለ አይደል ስንቶቻቸሁ አንብባቸዋል ራሱ መጽሐፍ ቅዱስ ምን ይበል ይናገር ገልጬ የኔን አተረጓጎም ራሱ ላይ ሳልጭን የኔን አመለካከት አምጥቼ ከእኔ አመለካከት ጋር ሳላነጻጽረው ራሱ እንዲናገረኝ መፍቀድ ለምን ሁለተኛ ጴጥሮስ አንድ 21 ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። በተቻለ መጠን ሁሉ መጽሐፍ ቅዱስ እርስ በእርሱ ያለውን አንድነት ሳይለቅ ግልጽ ሆኖ እንደ ተጻፈ በቀጥታ ሊወሰድ ይገባል። እንደ ተጻፈ ከእግዚአብሔር ከሰማይ እንደመጣ እንደወረደ፣ ወገኖቼ ከአርባ በላይ ናቸው። መጽሐፍ ቅዱስን የጻፉ ሰዎች የተለያዩ ናቸው። ነገር ግን ሁሉም በስንት መንፈስ ነው የጻፉት? በአንድ መንፈስ ነው የጻፉት። ስለዚህ መልእክቱ ስንት ነው? የመጽሐፍ ቅዱስ አንድ ነው። ስለዚህ የመጽሐፍ ቅዱስ እውነት ስንት ነው? አንድ ነው። ጌታችን ምን አለ? በአንድ ስፍራ እኔ መንገድ፣ እውነት፣ ሕይወት ነኝ ከእኔ በቀር ወደ አብ የሚመጣ የለም። እውነት አንድ ነው። ስለዚህ ይህ አንድ መንፈስ ይህ አንድ እውነት ከራሱ ተነስቶ በመነሳት የሚዳስሳቸው በርካታ ነጥቦች አሉ። እነዚህ ሁሉ ነጥቦች ግን መልሰው አንድ ሙሉ ወደሆነ ራስ ነው የሚመራው። ያም የእግዚአብሔር ሰውን የመበዠት እቅድ ነው። ስለ መለኮትም ስለሌላ ሌላ ርዕሰ ጉዳይ ብናጠና ዞሮ ዞሮ እግዚአብሔር በዛ ውስጥ የሚያስተምረን ለሰው ለሰብአዊ ፍጡር ያለው የመበጀት እቅድ ምን እንደሆነ ወደዛ ማዕከላዊ ስፍራ ነው የሚያመጣ በሌላ አባባል በመንፈስ ቅዱስ ተነቃክተው የጻፉት ከመጀመሪያው ከሙሴ ጀምሮ እስከ መጨረሻው ዮሐንስ ድረስ ፍጹም የሆነ ስምም ያለበትን ታላቁን ሰውን የመበጀት እቅድ ገልጸዋል። አንድ ሺ አምስት መቶ ዓመት የፈጀው መጽሐፍ ይህንን ዋና ጭብጥ ያስተምረናል። ስለዚህ ወገኖቼ ጸሐፊያኑ መጽሐፍ ቅዱስን በሰው ጥበብ ወይም በሰው መረዳት ሳይሆን በእግዚአብሔር መንፈስ ስለ ጻፉ ይህ ራሱ የእግዚአብሔር ቃል ነው ተብሎ ሊወሰድ ይችላል። የማን ቃል ነው? አዎ ስጋ ስላልጻፈው የሰው መረዳት ስላላመጥ ራሱ የእግዚአብሔር ቃል ነው ተብሎ ሊወሰድ ይችላል። ቅድም ጌታ እንዳለው ይህ ቃል እንደ ቃሉ እንደ ደረጃው እንደ ማንነቱ ሲወሰድ ሕይወት ይሰጣል። እኔ የነገርኳችሁ ቃል ሕይወት ነው ሕይወት ነው፣ ለሞተው ነገር ሕይወትን ይሰጥ። ቀጥሎ ያለው እንመልከት። መጽሐፍ ቅዱስ ራሱን በራሱ እንዲተረጉም መፍቀድ ከሚለው ጋር ተያይዞ በኢሳያስ 28 9 ላይ ይህ መርህ እጅግ በጣም ወሳኝ ነው። ኢሳያስ 28 9 ይሄ ከመጀመሪያው የአማርኛ ትርጉም የተወሰደ ነው። ምክንያቱም ያኛው በደንብ ስለሚያብራራው፣ እውቀትን ለማን ያስተምረዋል? እንግዲህ አሁን ስለ መለኮት አስተምሮ ማንን ነው እግዚአብሔር የሚያስተምረው? ወይስ ለማን የስብከትን ማስተዋል ይሰጣል? አሁን ስብከት የሚለው የመጀመሪያውንም ትርጉም ስንመለከተው፣ ዶክትሪን ወይም የአስተምሮ ማስተዋልን ለማን ነው የሚሰጠው እግዚአብሔር? ቀጥሎ ደስ የሚል ቃል አለ። ወተትን ለተውት የሰጡትንም ለጣሉት ሕፃናት ይላል። እንግዲህ ወደ ጠነከረው አጥንትን ወደ መቆርጠም እግዚአብሔር እየጠራን ነው ማለት ነው። ትእዛዝ በትእዛዝ ላይ ነው ይላሉ፣ ትእዛዝ በትእዛዝ ላይ፣ ትምህርት በትምህርት አጠገብ፣ ትምህርት በትምህርት አጠገብ፣ ከዚያ ጥቂት፣ ከዚያ ጥቂት ነው። ስለዚህ በአንድ አስተምህሮ ዙሪያ ጥናት ስናደርግ አንድ ጥቅስ ላይ ብቻ አስተምሯችንን መመስረት ሳይሆን መጽሐፍ ቅዱስ የሚያስተምረን በእያንዳንዱ መጽሐፍ ላይ ያለውን ከሌላው ጋር ምን ማለት ማመሳከር፣ ጎን ለጎን አስቀምጦ በኋላ እንደምናየው በጸሎት መንፈስ ቅዱስ እንዲመጣና እንዲያስተምር በመጠየቅ እያነጻጸሩ ጊዜ ወስዶ ምን ማለት ማጥናት። ምንም ያስቸኩለን ነገር የለም። በተለይ ይሄ በጣም የተሳሳተ ድምዳሜ ላይ በፍጥነት ከመሄድ ይጠብቀናል። ይሄ አንዱ ሶስተኛ የምንመለከተው የአተረጓጓም መርህ ነው። አራተኛውን እንመልከት። የጥቅሱን አውድ መረዳት ጥቅስ አለ፣ አውድ አለ። አንድ ጥቅስ አውዱ ስንል ምን ማለት ነው? ጥቅሱ የተጻፈበት ጠቅላላ ነባራዊ ሁኔታ በጊዜው የነበረው ተጨባጭ እውነታ ምንድን ነው? ከዛም ደግሞ ሁለተኛው አውድ የሚለው ትርጉም ከጥቅሱ በፊትና በኋላ ያሉ ጥቅሶች፣ ሀሳቦች ምንድን ነው የሚነግሩን? ስለ መለኮት እናም ሌሎች ወሳኝ እውነቶች ዙሪያ የተጻፈውን አውድ ለመረዳት ይህንን መያዝ ያስፈልገናል። ጥቅሱ በተጻፈበት ጊዜ የነበረውን ታሪክም ማወቅ ይጠቅመናል። ባህል፣ እንዲሁም ጥቅም ላይ የዋሉት ቋንቋዎች ማለትም የዕብራይስጥ፣ የአረማይክ፣ የግሪክ ሰዋሰው ወይም ግራመርም በጥቂቱ መረዳት፣ የግድ የግሪክ ስኮላር ወይም አዋቂ መሆን የለብኝም። የብራይስ አዋቂ መሆን የለብኝ፣ ወይም የምን የአርማይክ አዋቂ መሆን ላይጠበቅብኝ ይችላል። በአውቅም ጥሩ ነው። ያን ያህል ግን መጨነቅ የለብኝም። እግዚአብሔር ማንንም ሊያስተምር ይችላል፣ ፍቃደኛ ቅድም እንዳለው እነዛን መሪዎች ለሚከተል። ስለዚህ ጥቅሱ የተጻፈበትን አውድ መረዳት ይሄ በጣም መሰረታዊ የሆነ ነው ማለት ነው። አምስተኛ ታማኝና ቀና አመለካከትን መያዝ። ሁሌ በጎን ለእግዚአብሔር ታማኝ መሆን፣ ለራስ ታማኝ መሆን፣ ቀና ልብ። አሁን እስቲ አንድ ሰውን እንመልከት፣ ወይም አንድ ሰዎችን እንመልከት። በሐዋርያት ሥራ 17 የተጻፈላቸው የተዘገበላቸው፣ የእግዚአብሔር ቃል ወደ እነሱ ሲመጣ ምንድን ያደረጉት የቤሪያ ሰዎች ናቸው። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩ። አሁን ልበሰፊዎች የሚለውን አስምሩበት። ቀናዎች ነበሩ ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፍቃድ ተቀበሉ። በነ ሐዋርያው ጳውሎስ እንኳን የተሰበከላቸውን ብርሃን፣ አሜን አሌሉያ ብለው ምን አላሉ። አልተቀበሉም። ዕለት ዕለት ኦኬ፣ እሱ ሐዋርያ አዎ፣ ብዙ ድንቅ ታምራት ሲታይ በጣም ሲናገር እንሰማለን። እስቲ ነው ወደ ቃሉ አምጡት እንመርምረው። እስቲ በቃሉ መሰረት ትክክል ነው። ልክ እንደተባለ ሆኖ ሲያገኙ ግን በምን በሙሉ ፍቃድ ተቀበሉ። ልባቸው ምንድን ነው ክፍትን። በጣም ጠንቃቃም ናቸው ጥንቁቅ ናቸው። እንዲህ የሆነ ብለው ጠይቀዋል። ስለዚህ ታማኝ የሆነና ቀና አመለካከት ያለው ሰው ለሁሉም ተግባራዊ ዓላማ ሲባል የተላለፈውን መልእክት በመንፈስ ቅዱስ ምሪት በትክክል ማግኘት ይችላል። የእግዚአብሔር ቃል የሚገኘው ለጭንቅላት እውቀት ብቻ ሳይሆን ሁሉም በተለይ መልካም ለሆነው ተግባራዊ ዓላማ ነው። ተግባር ላይ እንድናውለው ነው። ስለዚህ ማንኛውንም አስተምሮ በተመለከተ በፍጥነት ከድምዳሜ ላይ ከመድረስ በፊት ቀና የሆነውን የብሔራ አይነት ልቦች መያዝ፣ ቅዱሳን መጽሐፍትን በትጋት በትዕግስት ለማጥናት መዘጋጀት። አንዳንዴ ይገርመኛል ሰው አራት ዓመት፣ አምስት ዓመት፣ ስድስት ዓመት፣ ሰባት ዓመት፣ ስምንት ዓመት አንድ የሆነ የሳይንስ ዘርፍን ገብቶ አገር ውስጥ ይማላል ውጭ አገር ይማላል ኮምፒውተር ላይ ተጥሎ ያድራል በትዕግስት ያንን ዲግሪ ለማግኘት ለዚህ እኮ ነው አምላክን የሚገባውን ፍርሃት ያልሰጠን ወገኖቼ ለራስ አውቆ ሌሎችንም ለማስተማር የሚፈልግ ቀና የሆነ ልብ አመለካከት ካለን አምላክ የሚያስፈልገውን ነገር በጊዜው ይገልጥልናል ቀድሞ የነበሩ የተሳሳቱ አስተሳሰቦችን እንኳን መተው ካስፈለገ ለመተው ታማኝ መሆን ቀና መሆን። ኤፍሬም ይሄ ስህተት ነው፣ ከዚህ በፊት የያዝከው ትክክሉ ይሄ ነው። ኦኬ እግዚአብሔር አንተ ነው ወይ ቃሉ ነው ወይ እስቲ በደም እሺ፣ ስህተት ነው እሱ። ከዚህ በኋላ አዲሱን የገለጥክልኝ እውነት ምን ይላል፣ ይይዛለሁ። ስለዚህ ጥናትን ምርምርን ከመጀመር በፊት ቀድሞ የነበሩ አስተሳሰቦች ምንም ቢሆኑ ምንም ወደ ጎን ማድረግ ያስፈልጋል። አምላክን የሆነ ነገር ይይዘን አንማርም ኖት ይዘን ከዚህ በፊት ማቆ ይሄ ነው፣ እዚህ ላይ ጨምርልኝ አንለውም። እንደ ህፃናት ምን ማለት አለብን? መቅረብ አለብን ከእግሩ ስር። እግዚአብሔር እውነተኛ እውቀትን ለማስጨበጥ ዝግጁ እንደሆነ አዲስ የሆነን ብርሃን ሊያበራ እንደሚችል መዘጋጀት። ቀጥሎ ያለው እንመልከት ከዚህ መሬ ጋር ተያይዘው ሁለተኛ ጴጥሮስ 3 16 ስለ ሐዋርያው ጳውሎስ ጽሑፍ ሐዋርያው ጴጥሮስ የራሱን ማብራሪያ ይሰጣል። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ምንበሉ ተጠንቀቁ። አሁን አሁን ዛሬም በእግዚአብሔር ቃል ለማስተዋል የሚያስቸግር ነገር አለ። ነገር ግን ሰይጣን ይህንን ምን ይላል? ለሰዎች ጥፋት ያጣምማል። ሰዎችም አንዳንዴ ከሰይጣን ጋር ተባብረው ያጣምማሉ። ይህን አስቀድመን ማወቅ አለብን። እኛም ዛሬ አመፀኞች ይላል። በአመፀኞች ይህን የሚያጣምሙት አመፀኞች ናቸው። ቅድም እንዳልነው በህይወታቸው የሆነ ምን አለ? ኃጢአት አለ። እግዚአብሔር የገለጠላቸውን አስቀድሞ ያልታዘዙበት መንፈስ ቅዱስ ያዘነበት ለአምላክ አስፈላጊውን አክብሮትና ፍርሃት ሳይሰጡ የቀረቡበት አምላክም ራሱን ሳይገልጥ የተዋቸው ነገር አለ። ስለዚህ በጨለማ እየሄዱ አሁንም ያንን ቃል በማጣመም ሌሎችን የሚያስቱ ስላሉ እንዳትወድቁ ተጠንቀቁ። ስለዚህ ተጠራጣሪዎች፣ የማያምኑ እንደ ገዛ ፈቃዳቸው በማንበብ የቃላቶቹን ትክክለኛ ትርጉም በማጣመም የራሳቸውን ሃይማኖት ለማጽናት ቃሉን ለተሳሳተ አላማ የሚጠቀሙ ሁሉ እንዳሉ መጽሐፍ ቅዱስ ይሄ ቃል የጴጥሮስ ያስተምረናል። ስለዚህ ሁሉም ተነስቶ ሲናገር አሚን ብሎ ከመቀበል የቤራ አይነት ሰዎችን ልብ ይዞ እስቲ ቆይ ይሄ እግዚአብሔር ቃል ይለዋል ወይ ብሎ ማጥናት ያስፈልጋል። ስድስተኛውን እንመልከት። መጽሐፍ ቅዱሳዊ ያልሆነን አስተምሮ ደግሞ አለመቀበል። ሁለተኛ ጴጥሮስ አንድ ይሄ ግልጽ ነው አይደል? ለምን እንደ መራ አስፈለገ? ስለሚያስፈልግ ነው ዛሬ ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም ምን አላለም? አልተፈቀደም። ወገኖቼ አንድን አስተምሮ አብዛኛዎቹ የሃይማኖት መሪዎች ያጸደቁት ነገር ቢሆን እንኳን መጽሐፍ ቅዱሳዊ ካልሆነ ወደ ጎን ማድረግ አለብን። ቦታው ላይ ጥለን መሄድ አለብን። እዛው ይቆይ። የሰው ትርጉም ምንም አይጠቅመንም። መንፈስ ቅዱስ ነው፣ አንድ መንፈስ ነው የጻፈው። እሱ ራሱ ነው የሚተረጉመው። ዛሬ እሱ የሚተረጉመውን መቀበል ምን አለ። አንድ ጻፊ ጆን ኔቪስ የሚባል አገልጋይ ጆን አንድሪውስ ጆን ኔቪስ አንድሪውስ እንዲህ አለ፣ ሺህ ስህተቶችን በአንድ እውነት እለውጣለሁ። ስንት ስህተቶችን ያስኩት ሺህ ሊሆን ይችላል ከዚህ በፊት አንድ። ዛሬ የሚገለጠልኝ እውነት ግን ይህን ሁሉ ምን የሚል ነው የሚሽር ነው። ስለዚህ ያንን ሁሉ ስህተት በዚህ አንድ እውነት ምለዋ እለውጠዋል። እንዲህ አይነት አመለካከት ያስፈልጋል። ገላትያ 1 11 እንዲህ ይላል፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው አይደለም። እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም። ስለዚህ የምንቀበለው ትምህርት የምንቀበለው አስተምህሮ ከእግዚአብሔር የምንቀበለው ከእግዚአብሔር የምንማረው ሊሆን ያስፈልጋል። ስለ መለኮትም ልንማረው ልንቀበለው የሚገባን ትምህርት ከሰው መሆን የለበትም። እግዚአብሔር እንዲህ ይላል የሚለው ላይ የተመሰረተና የተመሰረተ ብቻ ነገር ነው የሚጠቅመን። ሰባተኛ ወደ መጨረሻው እየመጣ ነው። የሚገለጠው እውቀት እንደሚቀድስ መጠባበቅ አያችሁ። ቃሉ መንፈስ ነው። ቃሉ ህይወት ነው። አሁን ደግሞ ቃሉ እንደሚለን ቃሉ ይቀድሳል። ዮሐንስ 17 17 በእውነትም እንበላቸው ቀድሳቸው። ቃለ ምንድን ነው? እውነት ነው። እውነት ተቀባይነትን ሲያገኝ እንዲሁ ዝም ብሎ አይተውም። የመቀደስ ወይም ከስህተት በማውጣት ለእግዚአብሔር ለተለየ ዓላማ የማቆም ሥራ ይሰራል። እግዚአብሔር የተመሰገነ ይሁን። እንዲሁ ተናግሮ የእግዚአብሔር ቃል በከንቱ ወደ እሱ ምን አይልም አይመለስም እያየን ያለ ነው መለኮታዊ፣ እያየን ያለው መንፈሳዊ የሆነውን ቃል ነው። ስለዚህ ይቀድሰኛል። በፊት ከነበርኩበት ነገር ያወጣኛል፣ ይቆርጠኛል፣ ለእግዚአብሔር ለተለየ ዓላማ ያሰልፈኛል። ይህን መጠባበቅ አስተምሮ ለመረዳት ወሳኝ ነው። ስምንተኛ ውስን የሆነ አእምሮ ወሰን የለሹን ማብራራት እንደማይችል ማወቅ። ሰባቱንም መርህ ብናሟላም አሁንም ስለ መለኮት ልናውቅ የምንችለው ምን ያህል ነው? ጥቂት ነው። ጥቂት እጅግም ጥቂት። ምክንያቱም እኛ ውስን ነን፣ እሱ ደግሞ ወሰን የለሽ ነው። እዮብ 11፥7 እንዲህ ይላል። እዮብ 11፥7 የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክ ፈጽመ ልትመረምር ትችላለህ? መልሱልኝ። አልችልም። የማያሻማ መልሱ ምንድን ነው? አልችልም። ከሰማይ ይልቅ ከፍ ይላል፣ ምን ልታደርግ ትችላለህ? ከሲኦልም ይልቅ ይጠልቃል፣ ምን ልታውቅ ትችላለህ? ይህ ለኢዮብ የተነገረውን ምርሃችን ብናደርገው ከብዙ ስህተት ልንድን እንችላለን፣ ከተሳሳተም ድምዳሜ ልንጠበቅ እንችላለን። ማንም ሰብአዊ ፍጡር ከተጻፈው በግልጽ በመጽሐፍ ቅዱስ ላይ ከተቀመጠው የመለኮት ማንነት አልፎ በመሄድ መረዳት እንደማይችል ማወቅ አለበት ወገኖች። ውስን የሆነ አእምሮ ወሰን የለሹን ማብራራት አይችልም። ዘዳግም አዘጠኝ አዘጠኝ ሚስጥሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ህግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው። ሚስጥሩ ለአምላክ የሆነ አለ። እግዚአብሔር በፈለገው ሰዓት ሰማይ በምንሄድበት ጊዜ የመስቀሉ እውነት ለዘላለም የምንማረው ትምህርት ነው። ለምሳሌ ሚስጥሩ ለአምላካችን ነው የተገለጠው ግን አሁን እግዚአብሔር የሚያስተምረን በዚህ ሰሞን ወይም በየትኛውም የመጽሐፍ ቅዱስ ጥናት ጊዜ የሚያስተምረን ቃሎቹን ምን እናደርግ እንድንታዘዝ የዚህን ህግ ቃሎች እናደርግ ዘንድ እንታዘዝ ዘንድ እንፈጽመው ዘንድ እንጠብቀው ዘንድ ለእኛ ለዘላለምም ለልጆቻችን። ወገኖቼ፣ እነዚህን ሁሉ ምክሮች ስናይ ስለ መለኮት አስተምሮ ተስፋ ቆርጠን እንድንቀመጥ አይደለም። ይህ ሁሉ ከሆነማ እኔ ባላጠና ይሻለኛል እንድትሉ አይደለም። ጥናታችንን ግን በጥልቅ ጥንቃቄ በጥልቅ አክብሮት እንድናደርግ የሚያበረታታል። ትክክለኛው መሪ ይዘን ወደ ትክክለኛው እውነት እንድንደርስ ነው። ስለዚህ በእነዚህ ተከታታይ ክፍሎች የዛሬውን ክፍል ወደ መጨረሻው ስንመጣ ሳለ ከመጽሐፍ ቅዱስ አስተምሮ መካከል ስለ መለኮት ዘዶክትሪን ኦፍ ዘጋድ ሄድ የመለኮት፣ የአብ፣ የወልድ፣ የመንፈስ ቅዱስ ማንነት እንመለከታለን። ምን ይላል መጽሐፍ ቅዱስ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ከብሉይ ከአዲስ ኪዳን የተጻፈው የእግዚአብሔር ቃል በጥንቃቄና በጸሎት የምናጠናው ጉዳይ ይሆናል መጽሐፍ ቅዱስን በመያዝ ማስታወሻችንን በመያዝ ጥናታችንን ከመጀመራችን በፊት መንፈስ እንዲረዳን መጸለይ አለብን የሙሴ አይነት ልብ የያዕቆብ አይነት ልብ ያስፈልገናል እውነትን የሚታዘዝ ከርኩሰት የሚቀደስ የሚለይ የስህተት አስተምሮ ካለ ለመተው ፍቃደኛ የሆነ ልብ እንደ ቤርያ ክፍት የሆነ ይሄው እነሆኝ አስተምረኝ ከድሮ እውነት ጋር የሚስማማውን ይዞ ሌላም ከድሮ እውነት ጋር የሚስማማውን ደግሞ አዲስ እውነት ካለ ተቀብሎ ለአምላክ ለተለየ አላማ መሰለፍ። ስለዚህ የተጻፈው መጽሐፍም ሆነ የዚህ ተከታታይ ትምህርት አላማ እነዚህን መሮች በመከተል የመለኮትን አስተምህሮ ለአድማጭ ለተመልካች፣ ለአንባቢያን እውነቱን ከስህተቱ እንዲለዩ ማቅረብ ነው። ማስረጃዎችን ግልጽ አድርጎ ለጥናት ማስቀመጥ፣ ውሳኔው የእናንተ ይሆናል ማለት ነው። ከዛም ክርስቲያኖች ከመጀመሪያው መቶ ክፍለ ዘመን ጀምሮ ስለ መለኮት የነበራቸውን መረዳት አረዳድ፣ ምን በማለት በምን አይነት ቃላት ቋንቋዎች ነው የገለጹት፣ ዛሬ እነዛ ቃላቶች የሚያከራክሩ እንትን የሚል ቃል መጽሐፍ ቅዱስ ላይ ስለሌለ አንቀበለው የሚሉ ሰዎች ስላሉ ከሁሉ በላይ ደግሞ ዛሬ ላይ ለምንገኝ ሰዎች ተሞክሮና ልምምድ ይህ ትምህርት ምንድን ነው ያለው ፋይዳ፣ ከእግዚአብሔር ጋር ላለኝ ግንኙነት ጥቅሙ ምንድን ነው የሚለውን በማጠቃለያው የምናይ ይሆናል። ስለዚህ መጽሐፍ ቅዱሶቻችን በመያዝ በጸሎት አምላክን በመፍራት በማክበር ዘውትር ወደ እሱ እንቅረብ እያልኩ ይህንን የመጀመሪያውን ክፍል እንጨርሳለን። እግዚአብሔር ስላስተማረን የተመሰገነ ይሁን። ጸሎት እናደርግና ወደ ድምዳሚው እንመጣለን። እንጸልይ። ቅዱስ የዘላለም አባት ይህንን ትምህርት ስላስጀመርከን እጅግ አድርገን እናመሰግናለን። አንተም እንድታስጨርሰን እንጸለያለን። ጌታ ሆይ በግል እንድታስተምረን በእውነት የሙሴንና የያዕቆብን አይነት ልብ እንድትሰጥ ለአንተ ተገቢ የሆነውን አክብሮት፣ ፍርሃት እንድንሰጥ መታዘዝ እንድንችል የገለት ክልልን እውነት እሺ ብለን መኖር እንድንችል ከኃጢአት የሙጥኝ ብለን ከተጣበቅንበት ዓመፅ እንድታድነን ጌታ ሆይ ይህንን ቆሻሻ ማንነት ይዘን ቅዱስ ወደሆነ ወደ አንተ መተን አንተን መረዳት አንችልም። ባህሪን ማወቅ አንችልም። ያንተን ባህሪ ተካፋይ መሆን አንችልም። ስለዚህ ዛሬ በእውነት ኃጢአታችንን ሁሉ በክቡር በልጅ በኢየሱስ ክርስቶስ ደም አንጽተህ ከበረዶ ይልቅ ነጭ አድርገ ደግሞ ቃልን የምንረዳበትን መንፈስን ሰጥተህ ነቢያት ውስጥ እንደነበረ እነሱን እንዳነቃቃ ዛሬም አእምሯችንን ለማስተዋል እንዲያነቃቃ እንጸልያለን። ይህ ይቻልሃል። አምላክ ሆይ፣ እምቢታን ከውስጣችን አውጣለን። የሚመለከቱትን፣ የሚያዩትን፣ የሚሰሙትን ሁሉ ባርክ። ስለ ረዳን እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን።